موسيقى طويل لا ግጥምን በጃዝ ከአንድ ሰው ቲያትር ጋር በሜልበርን እሁድ ጃንዋሪ 18 ቀን 2026 ዓ ም ቀረበ። መታሰቢያነቱ ለአርቲስት ታምራት ገብረ ማርያም በማድረግ ለሁለተኛ ጊዜ በተዘጋጀው ግጥምን በጃዝ ፕሮግራም ላይ በዚህ ሳምንት መጨረሻ ሕይወቱ ያለፈው አርቲስት ነጻነት ወርቅነህን በሕሊና ጸሎት በማሰብ የተጀመረ ሲሆን አርቲስት ጌታሁን አልማዝ በአንድ ሰው ቲያትር መድረክ ላይ የነገሰበት፣ ድምፃዊት ሲታና አብርሃም የተለያዩ ተወዳጅ ድምፃውያን ሙዚቃዎች በማቅረብ አድማጭን ያዝናናችበት፣ ሳሚ ጎሳዬና ሰለሞን ሲሳይ እየታጀቡ ገጣሚያን ግጥምን ወደ ተመልካች ያንቆረቆሩበት የመዝናኛ ዝግጅት ነበረ። ግጥምና ጃዝ በጥልቅ የተሳሰሩ የኪነ ጥበብ ቅርጾች ናቸው። ተፈጥሯዊ ውህደትን ውብ ያደርጉታል። የግጥምና የጃዝ ጥምረት ህይወትን ይፈጥራል። ስሜትን፣ ፍቅርን፣ ናፍቆትን፣ ደስታና ህመምን በቃላት የሚገልጽ ዋና ትኩረቱ በልብ ላይ የሆነ የሁለቱ ውህድ ነው። ተፈጥሯዊ ምስል፣ ሙዚቃዊ ድምፅ፣ ግለ ስሜት፣ በጥቂት ቃላት ብዙ ስሜት ማሳየት ይቻላል። እሁድ ዕለት የተዘጋጀው ግጥምን በጃዝ ፕሮግራም ላይ የታዳሚውን ስሜትን መያዝ የቻለ ፕሮግራም ነበረ። ግጥሞችን በማቅረብና የአንድ ሰው ቲያትርን በድንቅ ሁኔታ መድረክ ላይ ያቀረበው አርቲስት ጌታሁን አልማዝ ጋሽ ጌቾ፣ ጫማ ሰሪ፣ የሴትና የወንድ አረማመድ አሳማሪ። አዎ፣ አካሄደ እናስተካክላለን አካሄድ እናስተካክላለን ማለት ይሄ አዳራሽ ውስጥ ተሰብስበው እዚህ ጋር የአካሄድ ችግር ይታየኛል የሚሉትን ማለት አይደለም። አረማመዳቸውን እናስተካክላለን መንገዳቸውን እናቀላንን ለማለት ነው። ለእኔ ከመጀመሪያው ዝግጅት የተሻለ ነው። የመጀመሪያው ዝግጅት ላይ የመጀመሪያ እንደመሆኑ አንዳንድ ክፍተቶች ነበሩ። ሁለተኛ ላይ ግን ጊዜ ወስደንበት ለሚመጣው ሰው የሚመጡን ዝግጅቶች ከግጥም ውጭ የተሻለ ነገር ምን እናቀርብ ብለን አዲስ ቲያትር፣ የአንድ ሰው ቲያትር ይዘን ነው የቀረብነው። እንዳየኸው፣ የዚህ ፕሮግራም ዝግጅት ዋነኛ ዓላማ ትኩረት ያደረገው አውስትራሊያ ሜልበርን ውስጥ የመዝናኛ ዝግጅት የለም። በእናንተ ሚዲያ ላይ ከዛሬ ስንት ወር በፊት ከማርቲ ጋር ኢንተርቪው አድርገናል። የመዝናኛ ዝግጅት የለም። እና ባክ ሰው ምን አይገባም እኮ አረ ሰው እንትን አይወድ ምናምን በሚል ዘግተን ከምንቆም ይልቅ አቅርበ ነው ዝግጅቱን፣ አቅርበ ነው የመጣውን ሰው እኒ፣ እንግዲህ አይተሃል። ጥሩ ማስታወቂያዎች ሰርተናል። እርግጥ ነው አንዳንድ ተደራራቢ ፕሮግራሞች ከተማዋ ላይ ሊኖሩ ይችላሉ። እና ቅድሚያ የሚሰጠው አይደለም የእኛ ፕሮግራም የምንሰራው፣ የእኛ ፕሮግራም ቅድሚያ የሚሰጠው ከግጥም በጃዝ ቀጥሎ ነው፣ ሌላ ቦታ መሄድ የሚቻለው። እንዲህ ልሰው ማድረግ ያለብን እኛ ራሳችን በተደጋጋሚ ለሕዝቡ ቅርብ የሆነ ከዘመኑ ያብዙ ያራቀ ታሪክን፣ ባህልን፣ ኪነ ጥበብን፣ ኢትዮጵያዊነትን እዚያ ሀገር ላይ ረጅም ጊዜ ለኖሩ ሀገር ለናፈቃቸው፣ እዚያ ሀገር ለተወለዱ ሰዎች ትውፊታቸውን እንዲያውቁ፣ ባህላቸውን እንዲያውቁ፣ የሀገራቸውን ኪነ ጥበብ እንዲያውቁ መሰረት አድርጎ የተጀመረው ዝግጅት ይሄ ነው። ሌላ ነገር የለው። የመጀመሪያና የመጨረሻውም ታርጌት ይሄ ነው፣ ለሰዎች የመዝናኛ መድረክ መክፈት። ሁለተኛ የዚህ ቦታ ላይ ባህልን፣ የሀገር ፍቅርን፣ እሴትን ማስተዋወቅ። ሌላው ትልቁና እንዲሆን የምንፈልገው ነገር ሰው ግጥም መጻፍ ብቻ አይደል ግጥም መስማት ይወዳል። ግጥም ማንበብ የሚወድ ሰዋል። ሾርት ስቶሪ ማንበብ ሾርት ስቶሪ መጽሐፍ የሚወድ ከመጽሐፍ ላይ የተቀነጨበ ነገር ማንበብ የሚፈልግ ምናምን ሰዋል። ይሄ መድረክ ለእነዚህ ሰዎች ክፍት ነው። ያ በሀገራቸው ቋንቋ፣ በሀገራቸው ባህል ለሀገራቸው ተመልካች ማቅረብ የሚፈልጉት ኢቭን የዚህ ሀገር በእንግሊዝኛ ነው ግጥም የምጽፈው የሚሉ አሁን አንድ ሁለት ጥያቄዎች መጥተዋል። በእንግሊዝኛ ግጥም አድርጎ ዛሬ አይተ እንደሆነ የተወሰኑ የሌላ ዜጎችም እንትኖች ኦዲየንሶች አብረው አብረውን ነበሩ የነበሩት። አሁን እነሱ በቃ በጃዙ ሊዝናኑ ካልቻሉ በስተቀር ግጥሙ ላይ እንትን ሊያደርጉ አንደስታንድ ሊያደረጉት እንደሚችሉ አይሰማኝም አማርኛ ካላወቁ በስተቀር። ስለዚህ አሁን ወደ ምን አቅጣጫ እንሄዳለን? የእንግሊዝኛም ግጥሞችን አንድም ይሁን ሁለት ድሮ የምናቀርብበት ዝግጅቶችንም እናስባለን ማለት ነው። ከሞላ ጎደል ዛሬ በጣም ደስ የሚል ዝግጅት ነበረ። እግዚአብሔር ይመስገን። መድረክ መሪዎች አግኝተን ነበረ። ባለፈው ሁሉን ነገር እንደነበርኩ የማደርገው መድረክ መሪዎች አግኝተን ከአንድም ሁለት ቲያትር ይዘን መተን፣ ለቲያትሩ የሚያስፈልገውን መድረክስ ከጠበኩት በላይ በእውነት እንደ ሱትል እንዴት ማመስገን እንዳለብኝ እኔ ቃላት ያጥረኛል። አሳምሮ ሰርቶ፣ ለሊያውም ግማሽ ነው ያላለቀ ነው። በሚቀጥለው ሌላው ፓርት ተሰርቶ ይመጣል። በየወሩ ስንገናኝ የምናቀርበው አዳዲስ ቲያትሮች ነው። እዚህ ቲያትር ላይ እዚህ ቲያትር ላይ እንዳለጌታ እንዳለጌታ ከበደ ደራሲ ዶክተር እንዳለጌታ ከበደ የሱ ሀሳብ ላይ ተነስቶ ነው ቢኒ ያመርቁ ስራዎችን የሰራልን። እኔም የኔም ሀሳቦች እዛ ውስጥ አሉ። ግን ቢኒሾ ነው እየሰራልን ያለው። በየወሩ ስንመጣ አዳዲስ ሀሳቦችን ነው ይዘን የምንመጣ። ዘ ሴም ካራክተር ዲፍረንት አይዲያ ነው ይዘን የምንመጣው። ባለው ነገር በጣም ደስተኛ ነኝ። ባለፈው ከመጣው ሰው ይልቅ ዛሬ መጣው የተሻለ ነው። ከዚህም በኋላ እናንተም ተባብራችሁ፣ እኛም ተባብራ ሁሉም ሜልበርን አውስትራሊያን ኑ፣ ፕሊዝ ኑ እና እንጆ አድርጉ። መታችሁ የምታፍሩበት ነገር አለ የሀገራችሁን ቋንቋ፣ የሀገራችሁን ባህል፣ የሀገራችሁን ኪነ ጥበብ በተሻለ ሰው በምትወዱት ሰው በምትልልቅ ሙዚቀኞች ናቸው አብረው ነው ያሉት በእነሱ ሰዎች ጋር አብረን አድርገን እናትርፍ። መዝናኛ አማራጭ እንፍጠር። ነገ ጠዋት ከኢንተርስቴት ሰው ሊመጣብ ይችላል። የት ሲባል አንድ ይዘህ የምትሄድበት ቦታ፣ ጓደኛ ለጓደኛ የምትቀጣጠርበት፣ የምታቀርብበት፣ የራስን ስራ የምታቀርብበት ቦታ ነው። እና እባካች ሁኑ አሁንም በቂ አይደለም። እውነት ለመናገር ምንም ምንም በቂ አይደለም። የተዘጋጀንበት የሰራ ነው እና የነበረው ሰው በቂ አይደለም። ይህንን ዝግጅት አዲስ አበባ ላይ ባለው ኮንቴንት ብንወስደው ሙሉ አዳራሽ ርዝነው ሊያው ሊያው የሚችለው ሀንድረድ ፐርሰንት እርግጠኛ ነኝ እና ጥሩ ዝግጅት እየተዘጋጀ ነው። ተመልካች ግን የለም። ኑ ማየት ማመን የጃዝ ግጥሞች ህግና መመሪያ ከመከተል ይልቅ ስሜትን ያስቀድማሉ ይባላል። በ18ኛውና 19ኛው ክፍለ ዘመን የሮማንቲዝምን ንቅናቄ ተከትሎ በወቅቱ ጸሐፊዎች ቀደም ሲል የነበረውን የሥነ ጽሁፍ ህግን በመተው ስሜታዊነትና ተፈጥሯዊነት ላይ የግል ልምዳቸውን በማቅረብ የጃዝ አብዮት እንደጀመሩ ታሪካዊ አመሰራረቱ ላይ ይገለጻል። ሄለን ካሳ የሆዱ የሜልበን ግጥምን በጃዝና የአንድ ሰው ቲያትር ዝግጅት ላይ እሳት መሳይ ቀለም ብርሽህ የተፋል የነጣው ሸራህም ሊሳል ይጎመጃል። ሙዚቃ ነው ልብህ፣ ጥበብ ነው መንፈስህ። በሳቅ በፈገግታ የሚያጨዋውትህ ጎዳና ነው ስዕልህ። ናዝሬት አዲስ አበባ የሚያመላልስ ሸራ ባለው ጀልባ እጣን ነው ስዕልህ በጭስ የከበበ ተመልካች የሚያውድ ለልብ የቀረበ ነው። ባለፈውም በቂ ሰዎች ነበሩ። አሁንም ደግሞ ከባለፈው የበለጠ ብዙ ሰው ታዳሚ እንደነበረ ያው አይተሃል። ዛሬ ግጥሙ አጋጣሚ ታምራት ሳሌ ታምራት ገብረ ማርያምን ለማስታወስ የተዘጋጀ ነው። እኔ ያቀረብኩት ስለ ታሜ ከዚህ በፊት አንብቤ የነበረውን ግጥም ነው። አሁን እና ደግሞ አጋጣሚ ደግሞ ያው የምንወደው ነጻነት ወርቅ ነህም ትላንትና መሞቱን ሰምተን ነበር እሱንም የተመለከተ ግጥም ሙላ ግጥም አቅረብ ያለው ሌላው ያው ፍቅር ግጥም ሁሌ እንደማቀርበው ማለት ነው። ደስ ይላል ሰው ሁሉ እየመጣ ቢታደም አንድ ጥሩ የመገናኛ እድልም የሚሆንናል። በዛውም ደግሞ ጥሩ ሙዚቃ ሰምቶ ይሄዳል ሰው። እኔ ተስፍሽ በፊት ከሚያዘጋጀው ፕሮግራም ነው አቅርቢ ከሚለው ነው ለማቅረብ የተነሳ እና ያው ከአስራ ምናምን አመት በፊት ማለት ነው የሆስቲል እያቀረብ ነው በየቤቱ ብዙ ታለንት ያለው ሰውም ስላለ ጥሩ እድልን ይከፍታል። በስነ ጽሁፍ በመተወን ይሁን በተለያየ ነገር እኔ በጣም ጥሩ እድል ይከፍታል ባይ ነኝ። የጃዝ ግጥም ሰውን እንዲያስደስት እንዲያሳዝን እንዲያስናፍቅ ዋና መሰረቱ ስሜት ላይ ያተኮረ ይሆናል ጸሐፊዎች ተፈጥሮን እንደ ምሳሌ ይጠቀማሉ አበባ ለፍቅር ዝናብ ለናፍቆት ጨረቃ ለተስፋ የሚል በርኑ ግጥምን በጃዝ ዝግጅት ላይ በኢትዮጵያ ብሔራዊ ቡድን ተጫዋችነት የምናውቀው ሲሳይ ከበደን ለዘፈን የሚሆን ግጥሞች ይጽፍ እንደነበረ ሹክ ያለበት ቦታ ነበር የአዲስ አበባ ልጅ ነኝ ከሁሉም ምግባባ ከሁሉም የምውል የሁሉም ጓደኛ ተጀምሮ እስካሁን ያልሆንኩኝ ዘረኛ፣ ጎጥን የምጸየፍ፣ የማምን ባንድነት፣ የምኮራ በአገር በአንድ ኢትዮጵያዊነት፣ በአረንጓዴው ቢጫ በቀዩ ባንዲራ ከጥንት በወረስኩት የታሪክ አደራ። ግጥም እንግዲህ ከልጅነት የጀምሮ እወዳለሁ እወዳለሁ ብል ነው ደስ የሚለኝ። አንዳንዴም እጽፋለሁኝ በተለያዩ ርዕሶች ላይ በዘፈን የሚሆኑ አንድ ሁለት ሞክሬ ጥሩ ዘፈኖች ወጥተዋል። ሙሉ ቀን መለሰ ለምሳሌ የሚጫወተውን አንድ ዘፈን እኔኔ ጽፌለታለሁ። ለጌታቸው ካሳ አንድ ዘፈን ጽፌ ያለሁኝ ሙሉ ቀን መለሰ አገር መውደዴን የሚለው የፍቅር ግጥም ነው ለጌታቸው ካሳ ደግሞ የማናት የማናት የሚሉትን ዘፈን እሱን የጻፍኩለት ነኝ ነኝ እና ከዛም በኋላ ግን በዘፈን አካባቢ ምንም የሞከርኩት ነገር የለም። ግን ለራሴ ማለቴ ነው፣ ለራሴ ሁሌ እጽፋለሁ ግጥም በተለያዩ ርዕሶች እና መጽሐፍ እወዳለው፣ ጎበዝ ነኝ ባልልም እወዳለው መጽሐፍ። ከዚህ ነው እና ይሄም ፕሮግራምም ስሰማ ሲጠይቁኝ ዛሬ በአለም ስለሆነ ብዙ ሰው ሊገኝ አልቻለም፣ እንጂ ሌላ ጊዜ በሚደረግበት ጊዜ ከዚህ የተሻለ በጣም ብዙ ሰዎች ይመጣሉ። እና ሁሉም ሰው ኢንተረስትድ ነው እንደዚህ አንዳንድ አዳዲስ ነገሮችን ለማየት የራሱንም ፍላጎት ወይም የራሱንም ችሎታ ለመሞከር የኮሚኒቲ ስለሆነ ምንም የሚያስፈራም እንትን ስላልሆነ ድባብ ስለሆነ ኤቭሪዋን ትራይንግ ሂዝ ቤስት እና በዛ መልኩ ኢት ሉክስ ጉድ። የግጥም ቋንቋ ለሰው ልብ የሚቀርብ ነው። የጃዝ ግጥሞች ሰው ስሜቱን ለመግለጽ መንገድ ይሰጠዋል፣ ያቀራርበዋል። መሰረት ደረሰ የሜልበርኑ የጃዝ ግጥም ዝግጅት ሌላኛዋ ድምቀት። የኃጢአት ውጤት ጉድ ፌን በሸፈነው ኢምንት ቅራቅንቦ በሰው ሰራሽ ማአት ዙሪያ ተከቦ ለአይን ከሞላልህ ሲቀዳ ውበቴ፣ የማንነት ክብር ቀርቶ ሰውነቴ ሚዛን ከደፋልህ የኃጢአት ውጤቴ፣ የኔ ወዳት ትምጣ ቅርብኝ በሞቴ። ከዚህ በፊትም ነበረ ምታውቀው ነው። ያው በመሃል ነገሮች ባለመመቻቸት ምናምን ተቋርጠው ነው እንጂ ነበር የዛኔ። ከዛ በፊትም አቅርቢያ አውቃለሁ፣ ኦብቪየስሊ እና ያው ፍቅሩ አለኝ ግጥም ፍቅሩ አለኝ፣ በጣም ነው የምወደው። ግን ያው ገጣሚ ለማለት ራሴን በጣም ነው የሚከብደኝ። ገጣሚ አይደለሁም፣ ጀስት ስሜቴን ነው የምጽፈው እና በቃ ደስ ብሎኛል። እንደዚህ አይነት ኦፖርቹኒቲ ድጋሚ ስናገኝ በቃ ዋይ ኖት እስኪ እናድርግ፣ ደስ ይላል ብዬ ነው የመጣሁት ማለት ነው። እዚህ እኛ ሀገር ላይ አውስትራሊያ ትንሽ እንደዚህ ለግጥም በቃ የሆነ ኪነጥበብ ላይ ያለው ነገር ትንሽ በጣም የምታውቀው ነው ብዙ ሰው ማይወጣ ምናምን እና በደንብ በቃ ብንሰበሰብ ይሄ ነገር ቢወጣ ደስ ይለኛል። በቃ ላይ ካለ አይደል የሚያዝናናህን ነገር ያስፈልጋል እኮ አይደለ? የሆነ ስሜትን የምትገልጽበት ነገር እንደዚህ አይነት መድረክ ደግሞ ከተገኘ በቃ ቢወጣ፣ ሰው ቢያየን፣ በቃ ሌሎቹም ይኖራሉ፣ ቤታቸው ሆነው የሚጽፉ ሰዎች ምናምን እነሱም ቢወጡ እና በቃ አንድ ላይ ብናሳድጋት አውስትራሊያ የሆነ በእንደዚህ በኪነ ጥበቡ ማለት ነው ደስ ይለኛል። ድምፅን ወደ ምስል በልቦናችን የሚፈጥር ልምዶችን የሚያካፍል አመለካከቶችን የሚቀርጽ በቃላት ላይ ያተኮረ የጃዝ ግጥም በሜልበርኑ የእሁድ ዝግጅት ላይ በሶሻል ሚዲያ ውሎ ከቲጂ ጋር ፕሮግራም አቅራቢ ከሆነችው ትግስት አየለ ጋር መድረኩን ሲመራና ግጥሞችን ሲያቀርብ የነበረው ጸጋዬ ባህሩ የገጣሚው እብደት መጀመሪያ ጠጣ፣ ፊቱ እስኪ ጠወልግ፣ መልኩ እስኪ ገረጣ። በጣም ብዙ ጠጣ። መጠጣቱ ሳያንስ ግጥም ልጻፍ ብሎ ብዕሩን መዘዘ፣ ደብተሩን አወጣ። ጠንቋዩ ያጨሳል እጣን ባይነት ባይነት፣ ካህኑም ያጨሳል እጣን ባይነት ባይነት። ከሁለቱም እኩል መሳብ ያውቅበታል የአበሻ ማንነት። የዛሬውን ፕሮግራም በጣም በሚገርም ሁኔታ ነው ያየሁት አንደኛ የወንድማችን የነፃነት ህልፈት በሰማን ማግስት በመሆኑ ለሱም የተደረገው የህሊና ጸሎት ተገቢ የሆነ ነው። ሁለተኛ ለአርቲስት ታምራት መደረጉ ፕሮግራሙ ለሱ የተዘጋጀ መሆኑን በሶስተኛ ደረጃ በክብር እንግድነትም የቀረበው ስትዌል ሁሉም የጥበብ የሙያ ባለሙያዎች ናቸው። የዝግጅቱ አቀራረብ በጣም ደስ የሚለ ነው። እዚህ ሜልበርን ለሚኖሩ ነዋሪዎች የምመክረው ምንድን ነው ጥበብ መጥተው ቢሳተፉ ብዙ ነገር ያተርፉበታል። ምንም እንደ አንድ ትልቅ መዝናኛ ይሆናል። እውቀት ያገኙበታል። ብዙ ነገሮችን ያውቁበታል። ታሪክ የሚሰሩ ሰዎችንም የምንተዋወቅበት መድረክ ነው እና የዛሬው የግጥምን በጃዝ ፕሮግራም በጣም ነው ያስደስተኝ የግጥም ድምፆች እንደ ሙዚቃ ይታያሉ ጥልቅ ስሮችን ይጋራሉ። ስሜትን ለማነሳሳት ታሪኮችን ለመተረግ መዋቅር ሆነው ይጠቅማሉ። ሙዚቃ የግጥም ቅርጽን ያነሳሳል። ኃይለኛ የተጠላለፈ የጥበብ ቅርጽ ይፈጥራል። ሁልጊዜም የጥበብ ዝግጅቶች ሜልበርን ላይ ሲኖሩ ከጓደኛው ሳክስፎኒስት ሰለሞን ሲሳይ ጋር የመድረክ ድምቀት የሆነው ኪቦርዲስት ሳሚ ጎሳዬ ፕሮግራሙ ላይ አይተናቸው ማናውቃቸው አዳዲስ ፊቶች የምናይበት ሰው ደግሞ ተገናኝቶ ሻይ ቡና የሚልበት የሚያወራበት የሀገር ቤት የናፈቀውን ነገር የሚያይበት በአርት ደረጃ ደግሞ እነዚህ ቤት ውስጥ የተደበቁ የተቀመጡ አርቲስቶችን የሚያበረታታ ቀርበው መድረክ ላይ ግጥማቸውን እንዲያቀርቡ እኛ ሙዚቃዎችን በማጀብ ሙዚቃ በመምረጥ በማገዝ አብረናቸው ፕራክቲስ በማድረግ ወደፊት ወጣ እንዲሉ ሰውም፣ እንዲገናኝ እንዲዝናና በየወሩ ይህን እናዘጋጃለን። ደስ ይላል። በጣም አዳዲስ ፊቶች ነው እያየናየ ነው እያለ ነው። ከባለፈው የአሁኑ የሰውን ብዛት ይበልጣል። በጥራትም የአንድ ሰው ቲያትርም ጨምረን የመጣ ነው። እንግዲህ በቀጣይ ከዚህ የተሻለ ደግሞ እንሰራለን ብለን እናስባለን። ህዙ ብቻ እንዲመጣ ነው። ምን ጋብዘው የሜልበርኑ ግጥምን በጃዝ ፕሮግራም አንድና ሁለትን በዝግጅት አጋዥነት የተሳተፈችው የአቢሲኒያ ቴስት ባለቤት ትግስት አየለ ይሄንን ፕሮግራም ስፖንሰር አድርጌ ያቀረብኩት ያው ጌታሁን ይሄንን ሀሳብ ሲነግረኝ፣ እኔም ለአርቱ ቅርብ ስለሆንኩ ድራማ በመስራት ቀደም ሲል እዚህ ሜልበርን ላይ እኔና ጌታሁን፣ አርቲስት ተስፋዬ ገብረሃና እንዲሁም እዚህ ሀገር ያሉት ሌሎች አርቲስቶች ጀማሪ አርቲስቶች ጋር አንድ ላይ በመሆን የተለያዩ ስቴጅ ስራዎች በዚሁ በግጥምን በጃዝ ፕሮግራም ላይ እናቀርብ ነበር። እና ሀሳቡን ሲያቀርብልኝ በጣም ደስ ብሎኝ ያው የምችለው ለሁለት ወር ያህል ነው። ለሁለት ወር እኔ ልጀምረው ከዛ በኋላ ደግሞ ሌሎቹ ደግሞ በሞራል እንደዚህ ድጋፋቸውን ይሰጣሉ በማለት ነበር የጀመርነው። ያው እንዳየኸው ዛሬ በተሳካ ሁኔታ ከባለፈው ወር በተሻለ ሰው መጥቶ ያው ልክ እንደ አገር ቤት ቲያትር ሲዘጋጅ እንዳለው አይነት መንፈስ ድባብ ባለበት ሁኔታ ተካሂዷል። እንዲሁም ያው እኔም ስቴጅ በመምራት እንዲሁም ባክ ስቴጅ ላይ ያሉ አንዳንድ ስራዎችን በማገዝ ሁላችንም አንድ ሰው ሁለት ሶስት ስራ በመስራት ነበረ ያሳለፍ ነው። በሚቀጥለው ያው ሌላ ሰው ደግሞ መጥቶ እንደዚህ አይነት ሙያ ያላቸው ሰዎች ተበረታተው መጥተው ግጥማቸውን ቲያትራቸውን እየሰሩ ይሄ ስቴጅ ቢያድግ ምኞቴ ነው። ደስ ይለኛል። አመሰግናለሁ። ከአገር ቤት እስከ ሜልብን በስዕል ጥበቦቹ የሚታወቀው አገሩን በኖረባቸው አገሮች ሁሉ ያስጠራው ዛሬ በሕይወት የሌለው አርቲስት አምራት ገብረ ማርያምን መታሰቢያው ያደረገው የእሁዱ ግጥምን በጃዝ እና የአንድ ሰው ቲያትር ዝግጅት ላይ የክብር እንግዳ በመሆን የተመረጠው ለሳሊት አምራት የቅርብ ጓደኛ የሆነው አርቲስት ቲቲኤል በጣም ደስ የሚል ዝግጅት ነው። ይህንን ቀን ለታምራት አስበው መክረው ያዘጋጁ ወንድ እህቶቻችን ትልቅ ስራ ነው የሰሩት። ታምራት በሁላችንም ልብ ውስጥ ያለ ሰው ነው እና ይህንን ቀን የክብር እንግዳ ነህ ተብዬ ስጋበዝ፣ እኔ በጣም ደስ ብሎ ነው የመጣሁት። ከታሚ ጋር ያሳለፍነው ረጅም ረዥም ታሪክ አለ። ያው ሳሊ እንደመሆኔ ብዙ የሚያገናኘን ነገር ስለነበረ በተለያዩ ጊዜያቶች የተገናኘን አንዳንድ ነገሮችን እንጫወት ነበር እና የእሱ ህልፈት ለእኛ ትልቅ ትልቅ ነገር ማጣት ነው። ታምራት ገና ገና በጀመረበት ሰዓት ነው። ገና ስነ ጥበብን ጀመረ በሚባልበት ሰዓት ነው ያለፈው እና ግን ቢሆንም ትቶት ያለፈው ሌገሲ በተለይ አርትን የኢትዮጵያ ኮሚኒቲ መሀል ላይ ይዞ መምጣቱ የብዙ ሰዎችን አይን የከፈተ ነው። ሰዎች ለስዕል ያላቸውንም ፍላጎት በተለይ ወጣት ትውልዶች ለእነሱም ትልቅ አይን ከፋች ነገር ነበር እና ያ በጣም ደስ የሚል ቀን ነበር። እንግዲህ ያው ስዕል አንዳንድ ጊዜ ከበድ የሚል ነገር አለው። በተለይ እንደ ታምራት ፉልታይም ቋሚ ጊዜ ሆነን ካልሰራ ነው። እኔ ግን በምችለው አጋጣሚ ነው የምሰራው ስዕል። ሌሎችም የምሰራቸው ስራዎች ስላሉ ብዙ የስዕል ኤግዚቢሽኖችን አሳይቻለሁ። እዚህ ሀገር እስከ የተለያዩ ሴቶችም ትራቭል አድርጌ ሾዎችን አሳይቻለሁ። የአርት ኮምፒቲሽኖችን ይካፈል ነበር። ትንሽ ቀዝቀዝ ያለ ነገር ነበረ ላለፉት የተወሰኑ ዓመታት ግን አሁን እንደገና ደግሞ ስራዎችን እየሰራሁኝ ነው። ለኤግዚቢሽኖች እየተዘጋጀሁ ነው። ለኢስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ